ኢህአደግና አደግና ሃያ አንድ ሀገር አቀፍ ተቃዋሚ ፓርቲዎች በቅድመ ድርድር ነጥቦች ላይ የሚያደርጉትን ውይይት ዛሬ ቀጥለዋል። በድርድሩ ላይ በሚሳተፉት ፓርቲዎች አወካከልና በአደራዳሪዎች አመራረጥ ላይ ዛሬ የተወያዩት ተሳታፊዎቹ የመጨረሻ እልባት ለመስጠት ለፊታችን ቅዳሜ ሳምንት ሌላ ቀጠሮ ይዘዋል። እስክንድር ፍሬው ዝርዝሩን ይዟል። ገዢው ፓርቲ ኢህአዴግና ሀያ አንድ አገር አቀፍ ፓርቲዎች እየተወያዩ ያሉት የፖለቲካ ፓርቲዎች የክርክርና የድርድር የአሰራር ረቂቅ ደንብ በሚባለው ሰነድ በሰፈሩ ነጥቦች ላይ ነው። ዛሬ ውይይት ከተደረገባቸው መካከል በዚሁ ሰነድ ቁጥር ስምንት ላይ የሰፈረው የድርድርና የክርክር አመራር የሚለው ይገኝበታል። በዚህ ላይ ከቀረቡት ሀሳቦች አንዱ ደግሞ ድርድሩ በሀያ ሁለቱ የፖለቲካ ፓርቲዎች ተራ በተራ እንዲመራና ይህም በእጣ እንዲወሰን የሚጠይቅ ነው የለም፣ ድርድሩ ገለልተኛ በሆነና በፓርቲዎቹ ስምምነት በሚመረጥ አደራዳሪ መመራት አለበት የሚል አቋም ያንጸባረቁም ነበሩ። ከነዚህ አንዱ የሆነው የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ይህንኑ አቋማቸውን ያንጸባረቁት ፖለቲካ ፓርቲዎቹ በራሳችን ተነጋግረን መፍትሄ መፈለግ የምንችል ቢሆን ኖሮ ይሰየውን አሁን ያ መስመር ተጥሷል። የእኛ ግንዛቤ ይሄ ነው። ተጥሷል፣ ለብቻችን መግባባት አልቻልም። ስለዚህ አደራዳሪ ስንል አቀራራቢም ጭምር ነው። የሚያቀራርበው ከምን አንጻር ነው? ከሙያ አንጻር በተቃዋሚውና በኢህአደግም በመንግስትም መካከልም እየሄደ የሚያማክር በዚሽ ጉዳይ ላይ ተስማማት ቢያቅታችሁ ለምን እንደዚህ አትሉትም? የምልም ሀሳብ የሚያቀር ማለት ነው። ሀሳቦችን በማቀራረብ ተደራዳሪ ፓርቲዎች የሚቀራረቡበት መንገድ ማስቻል በመካከላቸው መተማመን እንዲፈጠር ሀገር አቀፋዊና ዓለም አቀፋዊ ተሞክሮች ሁሉ ተነስቶ ማገዝ የዚህ አይነት ሚና ይኖራቸዋል። ድርድሩ በተሳታፊ ፓርቲዎች ተራ በተራ ቢመራ እንደሚሻል ያመኑ ፓርቲዎችም ሀሳባቸውን አቅርበዋል። ገዢው ፓርቲ ኢህአዴግ ከነዚህ አንዱ ነው። የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤ ድርድሩ በራሳቸው በፓርቲዎቹ መመራት እንዳለበት የሚገልጸውን አቋማቸውን ያብራሩት። በዚህ ጉዳይ ያቀረበውን ሰው አካሄድ ምናምን እያል ከምናስቸግረው እዚህ የምንሰበሰበው ተቃዋሚዎች መድረኩን በዙር ምርት መሩ ትችላላቸው። ኢህአዴግ መድረኩን በዙር የመምራት እድል ከታመነበት ችግር የለውም። በዚህ ካል ግን ዋና አላማችን እሱ አይደለም። ነጻና ገለልተኛ የሚባለው ታዛቢ ምጣ ታዛቢ ነጻና ገለልተኛ ሊባል አይችልም። የፈለገውን አቋም ይዛል፣ የታዘበውን ይናገራል። በእኛ በኩል በዚህ ጉዳይ የምንደራደረው እኛ የምንደራደርበት ጉዳይ ቅድም ያልንበትን መንገድ ያሻከረ ጉዳይ ለመጥረግ ነው። ይሄ ነገር አልተመቸንም የምንለውን ዲሞክራሲ ማጥለቅ አንችልም የምንለውን ፖለቲካ ምህዳር ከዚህ በላይ ማስፋት አንችልም በዚህ በዚህ ምክንያት ችን እናስወግዳት ብሎ ፋይን እቺ ለማስወገድ ይቸገራሉ የሚል ከሆነ ያደግ ፓርቲዎች ለምን እንዴት እንዳስቸገራቸው ያስረዳሉ። እናሻሽላታለን ከሆነ እንስማማለን። ማናሻሽላት ከሆነ የአቋም ጉዳይ ከሆነች መለያያችን ትሆናለች ማለት ነው። በሚያስማሙ ጉዳዮች እንሄዳለን። ስለዚህ በእኔ እምነት ብዙ ሬለቫንስ ያለው ስለማይሆን ጥሩ የሚሆነው ራሳችኑ ተደራድረን ራሳችኑ አመራር መርጠን ብንሄድና በዚህ አደራዳሪ ብንዋይ ማለት በራሳችን አሰባሳቢነት ብንዋይ አጀንዳውንም በዚሁ ማዕከል እንድንሄድ ነው። ሌላው የኢህአዴግ ተወካይ በኢትዮጵያ ፓርላማ የመንግስት ተጠሪ ሚኒስትር አቶ አስመላሽ ወልደ ስላሴ ተመሳሳይ ሀሳብ አንጸባርቀዋል። ኢህአዴግ የሚታየን ሀሳብ አንድ ያለው ብንቀበልና ወደ ድርድር ብንገባ፣ ካልሆነ ተቋሚ ፓርቲዎች ራሳችሁ ምሩት ስብሰባው። ኢህአዴግ ስብሰባው መምራት ፍላጎቱም የለውም፣ ተቋሚ ፓርቲ ራሳችሁ ምሩት ሀሳብ ነው። በሀሳቡን የምንከራከረው ጃስቲፊኬሽን ነው የምናቀርቡ። በሀሳቡ ጥቅምና ጉዳት መዝነን ነው የምንወስነው። እናንተ መምራት ትችላላችሁ። ስለዚህ ምንም ጥቅም ለሌለው አስፈላጊ ያልሆነ ነገር ፖለቲካ ፓርቲ አመራሮችን ልንሰራው ለምንስል ስራ ተደራዳሪ ከሌለ የነገር ታማኝ አይሆን የሚባል ነገር ተገቢ አይደለም። ድርድሩ በገለልተኛ ባለሙያ መመራቱን ከደገፉት ተሳታፊዎች አንዱ የሆነው የሰማያዊ ፓርቲ ሊቀመንበር አቶ የሺዋስ አሰፋ የአደራዳሪዎቹ ሚና ከፍተኛ መሆኑን አስታውሰዋል እናም ጉዳዩ በትኩረት እንዲጤን ጠይቀዋል። ጥሩ የሚመስለኝ ነፃ አደራዳሪዎችን ኢህአዲግም ያቀርባል። ሰዎች እኛ ብቻ አይደለን የምናቀርበው። ታዛቢዎችም ላይ ኢህአዲግም ያቀርባል፣ እኛ ብቻ አይደለን የምናቀርበው ስለዚህ ሚናቸውን አሳንሰን እንዳንጀምር ለሚቀጥለው ማለቴ ነው። ኢህአዴግ ደግሞ አስቦበት ምንም የውጭ ናቸው የሚባል ከሌላ ፕላኔት አደለም የመጡት እኛው ጎን ያሉ ሰዎች ናቸው። እንዲቀበለን አደራ እንላለን። በዚሁ በድርድርና በክርክር አመራር በተጨማሪም በውሳኔ አሰጣጥና ሀያ አንዱ ፓርቲዎች በምን አይነት ውክልና መሳተፍ እንዳለባቸው ከውሳኔ ላይ ለመድረስ ለፊታችን ቅዳሜ ሳምንት ቀጠሮ ተይዟል። በሌሎች ርዕሶች ላይ የተደረገውን ውይይትና የተንጸባረቀውን ሀሳብ በሌላ ዘገባ ልመለስበት እሞክራለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ